ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 8 2013 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ ሰሎሞን አባተ ነኝ። አብሬያችሁ የምቆየው የኢትዮጵያ ሕዝብ ቁጥር በመጪዎቹ 30 ዓመታት ውስጥ እጥፍ ይሆናል። በ15 ዓመታት ውስጥ አምራቹ ኃይል 63 ከመቶ ይደርሳል። እኛም አተኮር የፈለግነው ምኑ ላይ ነው? ይሄ ኃይል በደንብ ካስተማር ነው ሥራ ከፈጠርንለት ሌሎቹንም ችግሮች ሊቀርፍ ይችላል የሚለው ላይ ነው ያተኮር ነው። እንደዛ ካረግን ኢትዮጵያ መንግስትም የህዝብን ህልም ነው መካከለኛ ገቢ ያገር ትሆናለች የሚለውን ህልም ወደ እውነት ለመቀየር ይቻላል። ዝም ካልን አሁን ባለው ሁኔታ እነዚህ በተለይ ወጣቶቹ ትምህርት ካልተሰጣቸው፣ የስራ እድል ካልተሰጣቸው እና ራሳቸውን እንዲያሻሽሉ ካልተደረገ ከባድ አደጋ ነው ሚሆን። ይሄንን ነው ለማሳየት የሞከር ነው ዶክተር ደብረ ወርቅ ዘውዴ ናቸው። ስለ ጥናታቸው ስለሚመሩት የባለሙያዎችና የምሁራን ቡድን ስለ ሥራቸው ያጫወቱ የበረሃን በጣን ፈጥኖ መቆጣጠር ለምን ከበደ? በቢሊዮን ነው የተራባው። እንዲህ በትንሽ ቁጥር ያለ ያ ደግሞ ወደ እኛ የሚመጣው ሊራባ ነው ሊራባ ነው። ከአገር አገር የሚሄደው ራቶ እዛው እንደገና በዝቶ እንደገና ሊራባ ወደ ሌላ አገር ነው። በዚህ መሀል ላይ ነው እንግዲህ አሁን ወደ እኛ አገር የመጣው የመን በኩል የተሻገሩት። ዶክተር ባየህ ሙላት በተባበሩት መንግስታት የምግብና የግብርና ድርጅት ኤፍኤኦ የነፍሳትና ተባይ ተመራማሪ ናቸው። አነጋግረናቸዋል። ለምሽቱ ከያዝናቸው ዝግጅቶቻችን መካከል ናቸው። መብራችሁን ቆዩ። ክቡራትና ክቡራን፣ እስከ ምሽቱ አራት ሰዓት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ያዳምሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። አርሜንያና አዘርባይጃን በናጎርና ካረባህ ክልል ተደርጎ የነበረውን አዲስ ሰብአዊ የተኩስ ማቆም ስምምነትን በመጣስ ተግባር ዛሬ እርስ በራሳቸው እየተካሰሱ ነው። መካሰሱ የተጀመረው ስምምነቱ ከተደረገ ሰዓታት ካለፉ በኋላ መሆኑ ታውቋል። የአርሜንያ መከላከያ ሚኒስቴር ዛሬ ንጋት ላይ በትዊተር ገጹ ባስተላለፈው መልእክት አዘርባይጃን ከባድ መሳሪያዎች በመተኮስ ዛሬ በናጎርና ካራባክ የተደረገውን አዲስ የተኩስ ማቆም ስምምነት ጥሳለች ሲል ከሷል። የአዘርባይጃን መከላከያ ሚኒስቴር በበኩሉ ጃብራይል ከተማ አካባቢና በክልሉ ባሉት መንደሮች ላይ ጠላት የከባድ መሳሪያ ተኩስ ከፍቷል፣ የአዘርባይጃን ወታደራዊ ኃይልም ተገቢ የምላሽ እርምጃ ወስዷል የሚል መግለጫ አውጥቷል። ሁለቱ ሀገሮች ከዛሬ ጀምሮ ተኩስ ለማቆም አዲስ ስምምነት ማድረጋቸውን ትላንት አስታውቀው ነበር። ለሶስት ሳምንታት ያህል ለሚጠጋ ጊዜ ናጎርና ካራባክ ላይ ሲካሄድ የቆየውን ተኩስ ለማቆም በሳምንቱ ውስጥ ስምምነት ሲያደርጉ ለሁለተኛ ጊዜ ነው። አዘርባጃን እና አርሜኒያ ከዛሬ ጀምሮ የተኩስ ማቆም ስምምነት እንደሚያደርጉ ሁለቱም ሀገሮች ትላንት ያስታወቁት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአርሜኒያና ከአዘርባጃን አቻዎቻቸው ጋር ከተነጋገሩ በኋላ መሆኑ ታውቋል። በዋሽንግተን ዲሲ እና በሌሎች የዩናይትድ ስቴትስ ከተሞች ትላንት በብዙ ሺዎች የሚቆጠሩ ሴቶች የሴቶች ሰልፍ የሚል መጠሪያ በተሰጠው መሰባሰብ ላይ ተሳትፈው ውለዋል። የሰልፉ ዓላማ የሀገሪቱን ፕሬዚደንት ዶናልድ ትራምፕን ከዳግም ስልጣን ለማስወገድ ሰዎች በምርጫ እንዲሳተፉ ለማበረታታትና ወግ አጥባቂ የሆኑት ዳኛ ኤሚ ኮኒ ባረት ለጠቅላይ ፍርድ ቤት ዳኝነት መቅረባቸውን ለመቃወም ነው። ባረት ለጠቅላይ ፍርድ ቤት ዳኝነት የቀረቡት በሊበራሏ የጠቅላይ ፍርድ ቤት ዳኛ ሩት ጌደር ግንስበርግ ሕልፈት ምክንያት ክፍት የሆነውን ቦታ ለመሙላት ነው። ፕሬዚደንት ትራምፕ እንደገና እንዳይመረጡ እናደርጋለን ማለት ብቻ በቂ አይደለም። ይህች ሀገር ለሁላችንም የገባችውን ቃል መፈጸም ይኖርባታል። ያ መጻኢ ዕድል እውን እንዲሆን የማድረጉ ተግባር የእያንዳንዳችን ፈንታ መሆኑን ለማስገንዘብም ጭምር ነው ሲሉ የሴቶቹ ሰልፍ ዋና ስራ አስኪያጅ ሬቸል ኦሌሪ በሰልፍ ወቅት ተናግረዋል። በሀገሪቱ ዙሪያ በመቶዎች የሚቆጠሩ ተመሳሳይ ሰልፎች ተካሂደዋል። አንዳንዱ በኮሮና ቫይረስ ስጋት ምክንያት በቨርቹዌል ወይም በርቀት ተደርጓል። ሌሎቹ ደግሞ በመኪኖች ሰልፍ ተሳትፈዋል። ማቹዋ ጊንስበርግ በተማሩበት ኮርኔል ዩኒቨርሲቲ ሰልፍ ተደርጓል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጊኒ ውስጥ ፕሬዚደንት አልፋ ኮንዴ ለሶስተኛ ጊዜ የሚወዳደሩበት ፕሬዚዳንታዊ ምርጫ ዛሬ ሲካሄድ ውሏል። የጊኒ ህዝባዊ ስብስብ ፓርቲ አባል የሆኑት ኮንዴ በሀገሪቱ እንደ አውሮፓ አቆጣጠር በ1958 ዓ.ም ከፈረንሳይ ቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ ፕሬዚደንት ነበሩ። ስልጣን ላይ የወጡት ከአስር ዓመታት በፊት ነው። ኮንዴን የሚወዳደሩት በአምባገነኑ መሪ ላንሳና ኮንቴ ስር ጠቅላይ ሚኒስትር የነበሩት ሴሉ ዳሌን ዲያሎ ናቸው። ፕሬዚደንት ኮንዴ ባለፈው መጋቢት ወር በህገ መንግስቱ ለውጥ አድርገው ለሶስተኛ ጊዜ ለመወዳደር የወሰኑት ሀገሪቱን አዘምናለሁ በማለት ነው። ነገር ግን በሁለቱ የስልጣን ጊዜ ብቻ የሚወሰነውን ህገ መንግስት ለሶስተኛ ጊዜ እንዲወዳደሩ በሚያስችላቸው መንገድ ለውጠው ለመወዳደር መወሰናቸው በመላ ሀገሪቱ ተቃውሞ ማስነሳቱ አልቀረም። ዓለም አቀፍ የሰብዓዊ መብት ቡድኖች ደግሞ የሰማንያ ሁለት ዓመት ዕድሜው ፕሬዚደንት ወደ ፍጹማዊ አገዛዝ እያመሩ ሳይሆን አይቀርም እያሉ ናቸው። በመጨረሻም በታይላንድ መዲና ባንኮክ ትላንት በብዙ ሺዎች የሚቆጠሩ ሰዎች የሀገሪቱ ጠቅላይ ሚኒስትር ፕራዩት ቻን ኦቻ ከስልጣን እንዲወገዱ የመጠየቅ ሰልፎችን ቀጥለው ውለዋል። ባለፈው ዓርብ በተካሄደው ልጆችን በተሳተፉበት ሰልፍ ፖሊሶች በብዙ ሺዎች የሚቆጠሩትን ሰልፈኞች ለመበተን የውሃ ኃይል ግፊት ተጠቅመዋል። የትላንቱ ሰልፍ ግን ሰላማዊ እንደነበር ተገልጿል። መንግስት ሰፊ የህዝብ መጓጓዣ መረብ መዝጋትን ያካተቱ የተለያዩ እርምጃዎችን በመውሰድ ተቃውሞውን ለማቆም ቢሞክርም ለተከታታይ አራት ቀናት ያህል የተቃውሞ ሰልፍ መካሄዱ አልቀረም። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 8 2013 ዓ ም ምሽት ፕሮግራም ነው። የባለሙያዎችና የምሁራን ስብስብ ራዕይ ለኢትዮጵያ ቪዥን ኢትዮጵያ በኢንተርኔት ያደረገውን ዘጠነኛ ጉባኤውን ባለፈው ሳምንት አጠናቋል። ሀገሪቱ ውስጥ ችግሮች አሉ። ዋናው ችግር የፖለቲካ ነው። ከዛ ጋር ተያይዞ ያው የኢኮኖሚው፣ የማህበራዊ ብዙ ችግሮች አሉ። እነኚህ ነገሮች ደግሞ ዋናው መገለጫቸው የችግሮቹ ጸብ ወይም ግጭቶች በሚለው ነው እንግዲህ እያየ ናቸው እና በተለይ ከመጋቢት በኋላ ባሉ ሁኔታዎች ደግሞ ግጭቱ መሻሻሉ ይቅርና ምርጫ መምጣቱ ይቅርና ጭራሽ ሀገርን መኖሯን ሁሉ ሊያናጉ የሚችሉ የፖለቲካ ክስተቶች ናቸው የመጡት የቪዥን ኢትዮጵያ ፕሬዚደንት ፕሮፌሰር ጌታቸው በጋሻው ናቸው ይዘናቸዋል አሁን ወደ መጀመሪያው ዝግጅታችን እንዝለቅ ብሉ ሪበን ፓነል ለፈጣን ተግባር ይጣራል። ኢትዮጵያውያንና ትውልዳቸው ኢትዮጵያ የሆነች የጠለቀ እውቀትና የሰፋ ልምድ ያካበቱ ባለሙያዎችና ምሁራን የተሰባሰቡበት ነጻ ቡድን የኢትዮጵያን የምጣኔ ሀብት አቋም በመጪዎቹ ሰላሳ ዓመታት ውስጥ የጠነከረ ለማድረግ ያስችላል የተባሉ ስልቶችን ወይም ስትራቴጂዎችን የነደፈ ሪፖርት አውጥቷል። ሪፖርቱ ኢትዮጵያ በምጣኔ ሀብት በሕብረተሰብ ጤና በስታቲስቲክስ በትምህርት በሥነ ሕዝብ በቴክኖሎጂ በከተሞች ልማትና በሌሎችም መስኮች ወደ ተሻለ ደረጃ ልትቀየር የምትችልበትን ፍኖት የሚያሳይ መሆኑን ይናገራል። በመጪዎቹ ሰላሳ ዓመታት ውስጥ ይከተላል የተባለውን የዛሬ የኢትዮጵያ ሕዝብ ብዛት በእጥፍ መጨመር ሊጋፈጥ የሚችል የሀገር ምጣኔ ሀብትና ማኅበራዊ ጉልበት መገንባት ዛሬ ፈጥኖ ካልተጀመረ ጊዜው ያመልጥና ሀገሪቱ ልትወጣ የማትችለው የችግር አረንቋ ውስጥ እንደምትገባ የባለሙያዎቹና የምሁራኑ ሪፖርት በብርቱ ያሳስባል። ኢትዮጵያ ሀያ ሀምሳ በሚባለው ግዙፍ ስብስብ ብሉ ሪበን ፓነል ተብሎ የተሰየመውን ኮሚቴ ዶክተር ደብረ ወርቅ ዘውዴ ይመሩታል። አግኝቼ አነጋግሬያቸዋለሁ። ጤና ይስጥልኝ ዶክተር ደብረ ወርቅ እንደምን አሉ? እግዚአብሔር ይመስገን። ዶክተር ደብረ ወርቅ አንድ አስር አስራ አንድ ወር አካባቢ የፈጀ ስራ ጨርሳችሁ ያጠናቀቃችሁ ይመስለኛል በቅርቡ። በእርግጥ ይሄ ስራ ሲታይ የአስር ወርና የአስራ አንድ ወር ስራ አይመስልም ከስፋቱና ከጥልቀቱ አኳያ ሰነዱን ለተመለከተው እና እስቲ በቅድሚያ ዶክተር ደብረ ወርቅ ከራስ ልነሳና መቼም አድማጭ ያውቆታል፣ በዓለም ባንክ በነበሩት ቦታ ከኤች አይቪ ኤድስ ጋር በነበረው ትግል ውስጥ ባደረጉት ሁሉ እና ለማንኛውም እንደው ለማስታወስ ያህል እስቲ ማንነቱን ያስታወሱኝ። ዶክተር ደብረ ወርቅ፦ እሺ በመጀመሪያ ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። ብዙውን ጊዜያችንን ወደኋላ ሳይሆን እዚህኛው ላይ ብናተኩር ደስ ይለኛል። በአጭሩ ሀያ ዓመት ያህል ለዓለም ባንክ ከሠራሁ በኋላ ሶስት ዓመት ደግሞ ለግሎባል ፈንድ ፎር ኤድስ ቱበርክሎሲስ ማላሪያ ሶስት ዓመት ከሠራሁ በኋላ ጡረታ ወጥቼ ከዛ ደግሞ ማስተማር ጀመርኩኝ። አሁን በሲቲ ዩኒቨርሲቲ ኦፍ ኒውዮርክ ዲስቲንግስድ ስኮለር እና ቪዚቲንግ ፕሮፌሰር ነኝ። ሊደርሽፕ ፐብሊክ ሄልት የሚል ኮርስ አስተምራለሁ። ከዛ ደግሞ ጊዜ ሲተርፈኝ እንደዚህ አይነቱ ሪፖርት ላይ እና የተለያዩ ነገሮች ላይ ይሳተፋሉ ዶክተር ደብረ ወርቅ ቅድም ጠቀስ ወዳደረግኩት ሰነድ ልመለስና ኢትዮጵያ ሀያ ሀምሳ የሚል ወይም በኢትዮጵያ አቆጣጠር ኢትዮጵያ ሀያ አርባ ሶስት መሆኑ ይመስለኛል ሰነድ አዘጋጅታችኋል የምሁራን ስብስብ የባለሙያዎች ስብስብ ይዛችሁ እየተንቀሳቀሳችሁ ነው እና ምንድን ነው ኢትዮጵያ ሀያ ሀምሳ ወይም ኢትዮጵያ ሀያ አርባ ሶስት እሺ የተወሰኑ ኢትዮጵያውያን በትውልድ ኢትዮጵያውያን እና በውጭ የሚኖሩ ኢትዮጵያውያን ብዙዎቹ በመህንድስና ስራ ላይ እየተሰማሩ የኢትዮጵያ የሕዝብ ቁጥር በሚቀጥለው ሰላሳ አመት ውስጥ እጥፍ ይሆናል ከመቶ ምናምን ሺ ወደ ሁለት መቶ ሺህ አካባቢ ይደርሳል እና በሙያችን ምንድን ነው ማድረግ የምንችለው ብለው ተሰባስበው መነጋገር የጀመሩት በሀያ አስራ ስምንት ከሁለት አመት በፊት ማለት ነው። በኋላ ነገሩ እየሰፋ ሲሄድ ሌላ ሙያ ውስጥ ያሉትንም ኢትዮጵያውያን አሰባስበው ባለፈው ታኅሳስ አዲስ አበባ ተሰበሰብን። አራት መቶ ሀምሳ የሚሆኑ ተሰብሳቢዎች ነበሩ። ከአርባ አምስት የምንሆን አስር የተለያየ ሀገር ከኢትዮጵያ ውጭ የምንኖር ሄደን ነበር እዚህ ስብሰባ ላይ። የሁለት ቀን ጥሩ ንግግር ከተደረገ በኋላ በአንድ አስር የሚሆኑ የተመረጡ ርዕሶች ላይ ይሄ ነገር ይሄ ሁሉ ስራ ተሰርቶ እንዲህ አይነት ንግግር ከተደረገ በኋላ አንድ ላይ አሰባስበን ሪፖርት ጽፈን ለሕዝብ እና ለመንግሥት መካፈል አለብን በሚል የብሉ ሪበን ፓነል ተቋቋመ። ብሉ ሪበን ከአሜሪካ የተወሰደ ባህል ነው። አንዳንድ አስቸኳይ ነገሮች እና መነጋገሪያ የሚሆኑ ትልልቅ ነገሮች እንዲሰራ ሲፈለግ ብሉ ሪበን ኮሚቴ ይቋቋማል። ከዛ የተወሰደ ይመስለኛል። ብሉ ሪበን እንደው ትርጉሙን ለአድማጭ ለማድረስ ሰማያዊ መቀነት እንደማለት ነው። አዎ፣ ይሄን ያህል ይገልጸዋል ብዬ ስላላሰብኩ ነው ተርጉሞ ያልሞከርኩት። እርግጥ ነው እንደው አዝማሚያ እንደ አካባቢ ብቻ ሰዎች አንድ ልክ ነው ልክ ነው እና እዛ ስብሰባው ላይ ከተገኘ ነው አራት መቶ ሀምሳ የምንሆን ሰዎች ይሄ የኢትዮጵያ ሁለት ሺህ ሀምሳ የሚባለው ቡድን የኢንተርናሽናል ስተሪንግ ኮሚቴ አለው እና እነሱ ከዚህ ከተሰብሳቢዎቹ አስራ አንድ የምንሆን ባለሙያዎች ብሉ ሪበን ኮሚቴ አባላት ልንሆን መረጡን። ይሄ የሆነው በታህሳስ ሁለት ሺ አስራ ሁለት ዓመተ ምህረት የዛሬ አስር ወር አዲስ አበባ እና እንግዲህ ልክ ከዛ በኋላ መጥተን ስራ ጀመርን። ስብሰባው ላይ የተገኙ በተለያየ ሙያ ያሉ ባለሙያዎች ወረቀቱንም እዛ ላይ ንግግሩንም በማሰባሰብ ረድተውናል። እና መጨረሻ ላይ ይኸው እንግዲህ አሁን ይሄንን ዶክመንት ጨርሰን በሰፕቴምበር ዘጠኝ ለመንግስት ሰተናል። ዋናው ያስቸኮለንና ቶሎ እንድንጨርስ የገፋፋ ምንድን ነው? ይሄን እየጻፍን እያለን የአስር አመት የልማት ፕላን መንግስት እያዘጋጀ ነው የሚል ስለሰማን የእሱ ጣልቆ ከወጣ በኋላ የእኛ ዶኪመንት ቢደርስ ብዙም ፋይዳ ላይኖረው ይችላል ብለን ቶሎ ብለን ይሄ አስር ዓመት ፕላኑ ሳያልቅ እንዲረዳቸው አንዳንድም እነሱ ያላዩትን ነገር እንዲያውት ብለን ቶሎ ብለን ጨረሰን እንግዲህ ለመንግስት አቅርበናል። አሁን ደግሞ በስፋት ህዝብ እንዲነጋገርበት በተለያየ ሙያ ያሉ ኢትዮጵያውያን እንዲነጋገሩበት በሰፊው ለመበተን ነው እንግዲህ ያሰብሁት። ምንድን ነው ለመሆኑ የምትፈልጉት ከዚህ ውጤት ምን ለማግኘት ነው? ምን ላይ ለመድረስ ነው? እና ከዚህ ጋር የሚመልሱልኝ ዶክተር ደብረ ወርቅ፣ አተኩራችሁ በዚህ በሰነድ ውስጥ በተለይ በዚህ በብሉ ሪበን ሰነድ ውስጥ በህዝብ ብዛት በህዝብ ቁጥር ላይ እየተነጋገራችሁ ባቸው ያሉ ጉዳዮች አሉ እና እንደው እዛው አንድ ላይ የሚያያይዙልኝ የህዝብን ብዛት እንደ እድል ነው ወይስ እንደ ችግር እንደ አደጋ ነው የምትቆጥሩት? ጥሩ። ዋናው ይሄ ነገር አሁን ዶክመንቱን ቢያነቡት በምግብ ቅርበት፣ በውሃ፣ በተለያዩ ነገሮች አስር የሚሆኑ የመረጥ ናቸው ርዕሶች አሉ። አንድ ጊዜ እዚህ ጋ ዶክተር ደብረ ወርቅ እንደው አድማጭም ከእኛ ጋር አብሮ እንዲቆይ እነዚህን አስር ነጥቦች ቅድምም ስላነሷቸው በእንግሊዝኛ ሰነዳችሁ ላይ ያስፍራችኋቸዋል። አንድ ጊዜ በአማርኛ ልበላቸውና የሚስተካከል ካለ ያስተካክሉኛል አንደኛው የስነ ህዝብ እንቅስቃሴ ወይም ፖፑሌሽን ዳይናሚክስ ያላችሁት፣ ሌላው የምጣኔ ሀብት እድገትና ፈጣን የከተሞች መስፋፋት፣ ሌላኛው የምግብ ውሃ፣ ጤናና የኢነርጂ ወይም ኃይል ቁርኝት፣ የገጠር ልማትና የምግብ ዋስትና፣ የስራ ኃይል ስልጠናና የተቋም ግንባታ፣ ትራንስፖርት ወይም መጓጓዣ፣ የግንባታ ኢንዱስትሪና የተራቀቀ የፋብሪካ ምርት ሂደት፣ ዲጂታል ምጣኔ ሀብት፣ የጾታ እኩልነት፣ እንደዚሁም የገንዘብ አቅርቦት ትውልድ አቋራጭ እቅድ መልታይ ጄነሬሽናል ፕላን ያላችሁት ማለት ነው። እና ቀጣይ እርምጃዎች እነዚህ ይመስሉኛል። አስር አካባቢዎች አሏቸው። ትክክል ነው። እንዳውም በጣም አመሰግናለሁ። አማርኛውን ይህን ያህል አሳምሬን መናገር አልችልም ነበረ። ምንድን ነው ይሄንን ሰነድ ልዩ የሚያደርገው ይሄ የህዝብ የትም ሀገር የህዝብ ጥሩ አማርኛ ተናግረዋል እርሶ ዴሞግራፊክ ትራንዚሽን የሚባለው ይሄ ያለ ነገር ነው፣ ወደፊትም የሚሆን አሁን ያለውን የህዝብ እድገት፣ የህዝብ ብዛት አይተው ወደፊት ምንድን ነው የሚሆነው ብለው ስሌት ማድረግ የታወቁ ጥናቶች አሉ። ይሄንን ለማንኛውም ሀገር ማድረግ ይቻላል። የኢትዮጵያው ሁላችንም አሁን ለምሳሌ እንደ ለህዝብ እንዲገባ ያህል ውጪ ቆይቶ ወደ ኢትዮጵያ የሚመጣ ሰው አራት ኪሎ ሄዶ ቢቆም መተላለፊያ ያገኝም። እኔ እንግዲህ አሁን እኔ ትምህርት ቤት በነበርኩበት ጊዜ የኢትዮጵያ ሕዝብ ሀያ አራት ሚሊዮን ነው ብዬ ስጽፍ ሁሉ አስታውሳለሁ። አሁን ከመቶ ሚሊዮን በላይ ነው። ለምንድነው ይሄ የሚሆነው ሲባል ደግሞ ገጠሩ ብዙም ፕሮግራም የለውም። መሬት በጣም እየተሸነሸነ ከሕዝብ ብዛት የተነሳ በጣም ትንሽ ድርሻ ስለሆነ ላይ ያንዳንዱ ሰው የሚደርሰው የተሻለ ኑሮ ለማግኘት ወደ ከተማ ይመጣል። ከተማ ሲመጣ ደግሞ መብራት ያስፈልጋል፣ ውሃ ያስፈልጋል፣ ጤና ያስፈልጋል፣ ቤት ያስፈልጋል። እነዚህ አስሩ የተዘረዘሩት ያንን አስመልክቶ ነው። ሆነ ብለን ነው ከከተማ ጀምር ነው ለማያያዝ ከገጠሩ የሚመጣው በምክንያት ነው የሚመጣው። እዛ ልማቱም የቀነሰ ስለሆነ መሬቱም እየተሸነሸነ በጣም ትንሽ ስለሆነ የሚሄድበት ሲያጣ ከተማ ውስጥ ይመጣል። ከተማ ውስጥ ሲመጣ አሁን ራሱ ላለው ሕዝብ እነዚህ አስር የዘረዘርናቸው ነገሮች በበቂ ሁኔታ አይዳረሱም። የመብራት አቅርቦት ኢትዮጵያ በጣም ኋላ ቀር ከሚባሉ ሀገሮች ውስጥ ነው። የኢንተርኔት አቅርቦት ይሄን የመሳሰለው። ስለዚህ ምንድን ነው ያልነው አሁን ከመቶ መቶ አስራ ሁለት ሚሊዮን ገደማ ያለው ህዝብ አሁን ራሱ በሀያ ሀያ አስራ አምስት እስከ ስልሳ አራት እድሜ ያለው ይሄ እንግዲህ ሰርቶ ሊበላ ይችላል የሚባለው ሀምሳ በመቶ ነው። ሀምሳ ስድስት ሚሊዮኑ በዚህ በሀምሳ በመቶ በሚሰራው ላይ የተመረኮዘ ነው የሚሆን አምራች ኃይል ማለት ነው ይሄ አዎ ከአስራ አምስት እስከ ስልሳ አራት ያለው አምራች ኃይሉ ሀምሳ ፐርሰንት ነው። አሁን በሁለት ሺህ ሰላሳ አምስት ከአስራ አምስት አመት በኋላ ማለት ነው። አምራች ኃይሉ ስልሳ ሶስት በመቶ ይደርሳል። ይሄ ወደ መቶ ሚሊዮን ማለት ነው። አሁን ባለው ሁኔታ አሁን ባለው ስሌ በዚህ በስልሳ ሶስት ፐርሰንቱ ላይ የሚመካው ከዜሮ እስከ አስራ አምስት እና ከስልሳ አምስት በላይ ያለው ስልሳ ሚሊዮን ይሆናል። ይሄ እንግዲህ እኛ ያየነው አሁን እዚህ ላይ ማሳወቅ የምፈልገው የህዝብ ምጣኔ ቤተሰብ ምጣኔ የተባሉት ነገሮች ውስጥ አልገባንም እኛ እሱ ብዙ ባለሙያዎችም አሉ በየሀገሩ ብዙ ነገርም ተሰርቷል እኛ ማተኮር የፈለግነው ምኑ ላይ ነው ይሄ ሀይል በደንብ ካስተማር ነው ስራ ከፈጠርንለት ሌሎቹንም ችግሮች ሊቀርፍ ይችላል የሚለው ላይ ነው ያተኮርነው እንደዛ ካረግን ኢትዮጵያ የመንግስትም የህዝብም ህልም ነው። ወደ ሚድሊንከም ካንትሪ ትገባለች የሚለውን ህልም ባለ መካከለኛ ገቢ ሀገር ትሆናል መካከለኛ ገቢ ሀገር ትሆናለች የሚለውን ህልም ወደ እውነት ለመቀየር ይቻላል። ዝም ካልን አሁን ባለው ሁኔታ እነዚህ በተለይ ወጣቶቹ ትምህርት ካልተሰጣቸው፣ የስራ እድል ካልተሰጣቸው እና ራሳቸውን እንዲያሻሽሉ ካልተደረገ ከባድ አደጋ ነው የሚሆነው። ይሄንን ነው ለማሳየት የሞከር ነው እና አሁን ይሄንን ስራ መጀመሩ ከአስራ አምስት አመት በፊት አሁኑኑ፣ ገና ይሄ ከአስራ አምስት እስከ ስልሳ አራት ያለው ሀምሳ በመቶ ባለበት ደረጃ ምንድን ነው ማድረግ ያለብን? በትምህርት ምንድን ነው ማድረግ ያለብን? ወጣቶቹን አሁን ያሉትን እንዴት ነው የትምህርት አቅርቦት፣ የጤና የመሳሰሉትን በእነዚህ በአስሩም ኤሪያዎች አሁን ያለው ችግር ይሄ ነው፣ ሊደረግ የሚገባው ይሄ ነው። ይሄንን ካረግን ደግሞ በዚህ ጊዜ እዚህ እንደርሳለን ብለን የወደፊቱን ነው ለማሳየት የሞከርነው። እንደ ችግር አይደለም እኛ አሁን ያየ ነው። አሁን እዚህ ላይ እንግዲህ አንዳንድ ሰዎች ምን ሊሉ ይችላሉ፣ እንዴ ህዝቡን መቀነሱ አይሻልም ወይ ከዚህ ሁሉ የሚል ጥያቄ ሊመጣ ይችላል። በምጣኔ ማለት ነው። እየተሰራም ነው ማንም ሀገር፣ ይሄ ለኢትዮጵያ ብቻ አይደለም፣ ማንም ሀገር እየሰራ ነው። ግን አቋራጩ መንገድ አሁን ለምሳሌ እነ ኢንዶኔዥያ እነ ታይላንድ እነዚህ ሩቅ ምስራቅ ያሉ አገሮች ይሄ ልክ የህዝብ መጠናቸው እንደዚህ ሲለወጥ ፕሮደክቲቭ የሆነው የህዝባቸው ክፍል እየጨመረ ሲሄድ ያንን በትምህርትና በጤና አቅርቦት እየረዱ ኢኮኖሚያቸውን ለመለወጥ ችለዋል። እሱን ደግሞ ያልተጠቀሙ ለምሳሌ በደቡብ አሜሪካ ያሉ ሀገሮች እስከ አሁንም ድረስ ከድህነት ውስጥ አልወጡ እና ይቺ የምትዘጋ መስኮት ነች። በጣም አጭር ጊዜ ነው ያለው። በአሁንና በሚቀጥለው አስራ አምስት አመት ውስጥ አሁኑኑ ስራ ተጀምሮ እነዚህን ነገሮች ለውጦ ኢትዮጵያን ማሳደግ ይቻላል የሚል ነው እንግዲህ ይሄኛ እምነት። ሪፖርቱን የጻፍነው ግን ሰዎች ይሄንን አንብበው እናንተ ልክ አይደላችሁም ልኩ ይሄኛው ነው ዋናው እንነጋገርበትና ለሀገራችን አንድ ነገር እንስራ በሚል ነው እኛ የተነሳ ዶኪመንቱ አንድ መቶ አስራ አምስት ገጾች ያሉት ሰነድ ነው የወጣው። በጣም ሰፊ ነው የሰራችሁት፣ እና የተግባር መርሃ ግብር ነው የሚመስለው እና ከነ ማሳያዎቹ የተሰራ ጥናታዊ ስራ እንደሆነ በጉል ይታያል። እና እንግዲህ ብዙ ስራዎች ሲሰሩ ቆይተዋል እስካሁን ድረስም ይሄም ሀሳብ እንደው ሲዋልል መቆየቱን አውቃለሁኝ። ምንድን ነው አሁን ያነቃቃችሁ በዚህ ጊዜ? በዚህ ርዕስ ላይ እንደተሰሩ ይሄንን ነገር ያሰቡትና የጀመሩት ምስጋናውም የሚገባቸው በሁለት ሺ አስራ ስምንት ምን እናርግ ብለው የተነሱ ሰዎች ናቸው። ለምን ለሚለው አሁን ኢትዮጵያ ውስጥ ባለው ሁኔታ መነጋገርም፣ መጻፍም፣ መተቸትም፣ ስብሰባ ማካሄድም ይቻላል። ለዚህም ነው አሁን ባለፈው ታኅሣሥ ተነስተን ኢትዮጵያ ሄደን እንደ ልባችን ስብሰባ ላይ ተነጋግረን እዚህ የደረስነው። ምናልባት ከዛ አስር ዓመት በፊት እንደዛ አይነት ነገር ማድረግ አይቻልም ሊሆን ይችላል። አሁን ግን ኢትዮጵያ ልታንሰራራ በተነሳችበት ሁኔታ ደግሞ በጣም ብዙ ጊዜ ችግሮቹን በበዙበት። በነገራችን ላይ ሁላችንም እዚህ ያለ ነው። ኢትዮጵያንም እናውቃለን። አገራችን ነው። ኢትዮጵያም እንሄዳለን። የሚሆነውን ነገር በሙሉ እናቃለን። ካለማወቅ አይደለም። ግን እስቲ እኛ ደግሞ በሙያችን እንርዳ፣ እንዲህ አይነት ነገር ማድረግ እንችል እንደሆነ እንሞክር እና የመነጋገሪያ አጀንዳ እንክፈት በሚል ነው እንግዲህ ዶክተር ደብረ ወርቅ መቼም ይሄ የስነ ህዝብ ጉዳይ እንዳሉት የፖለቲካ ጥቅሞችም የፖለቲካ ጉዳዮችም አብረውት ይሄዳሉ፣ አብረውት ይነፍሳሉ ብዙ ጊዜ ከብዙ ማዕዘናት ስንመለከተው እና በዚህ ምክንያት ቀላልም አይደለም። በተለያዩ የፖለቲካ ስርዓቶች ውስጥ ይህንን አጀንዳ ይዞ መንቀሳቀስ፣ እናንተ እንዲህ አይነት ቡድን ስታሰባስቡና መንቀሳቀስ ስትጀምሩ መቼም ቀላል እንዳልሆነ ይገባኛል። ዶክተር ደብረ ወርቅ እስቲ ያጋጠሟችሁ ችግሮች ካሉ ስኬቶች ናቸው የምትሏቸው ካሉ ያካፍሉ። ነው ጥሩ ነገር ለብዙዎቻችን ምክንያትም ሆኖ እንድንገባበት ያደረገው ምንድን ነው ርዕሱ እና ልንሰራ የተሰባሰብ ነው ሰዎች በሙያችን ምንድን ነው ማድረግ የምንችለው በሚል ነው እንጂ ሌላ ምንም አይነት አጀንዳ የለንም። ይሄ ጥሩ ነገር ነው። አሁን ለምሳሌ ስለ ህዝብ ያጠኑት ሰዎች ይሄ ነገር እኔ አሁን የዲሞግራፊክ ትራንዚሽን ባለሙያም አይደለሁም የኔ ሙያም አይደለም። ግን በዚህ የታወቁ በዚህ ብዙ የጻፉ ኢትዮጵያውያን የዚህ የብሉሪ ባንክ ኮሚቴ አባል ናቸው። እኛን እያንዳንዱን የብሉሪ ባንክ ኮሚቴ አባል የምናውቀው በሙያው ነው። ስለ ትራንስፖርት የጻፈው ሰው በትራንስፖርት የታወቀ ኢትዮጵያን የሚያውቅ ኢትዮጵያ ውስጥ ብዙ የሰራ ኢትዮጵያ ውስጥ ያ ይሄ በሙያ ስለሆነ የተገናኘ ነው። አንድ ሁለተኛ ሁላችንም ምንድን ነው ቁጭ ብለን ከምንተች በሙያችን ምንድን ነው አሁን አስተዋጽኦ ማድረግ የምንችለው በሚል ስለተነሳን፣ ምንም አይነት ችግር አልነበረንም። ኑ ብለውም ስብሰባ ላይ ሲጠሩን ሁላችንም ተነስተን በራሳችን ወጭ በራሳችን ጊዜ ነው። ይህን ነው። እዛም ያለንም በሙሉ ነው። ወደ ስብሰባው ያተኮር ነው። ሌላ አጀንዳ ሌላ የተለየ ነገር ቢኖር ኖሮ ምናልባትም እንደዚህ ላይ ይሳካ ይችላል። ተመልሰንም ከመጣም በኋላ እርግጥ ነው እዚህ ብሎሪበን ኮሚቴ ውስጥ ያለነው አስራ አንድ ነን፣ ግን አራት መቶ ሀምሳ የሚሆኑ ባለሙያዎች እዚህም ኢትዮጵያም ነበሩ። በዚህ ርዕስ ላይ እንዲህ አይነት ነገር እንፈልጋለን ስንላቸው ሁሉም ናቸው የተባበሩ። እኔ በእውነት ጥሩ ነገር ነው እንጂ የችግር ነገር ብዙም ትዝም ይለኝ የለም። ሁሉም ልርዳ ለአገሬ ምላድርግ ብሎ የተነሳ ምንም አይነት ጥቅምም የማይፈልግ ከኋላውም፣ የሚከተለው ከጀርባው የሚከተለው ምንም አይነት ተከታይ ነገር የሌለው በሙያችን ነው እና ለማንኛችንም፣ ብዙዎቻችን የሳይንስ ተማሪዎች ነን። ልክ ለሙያችን የምናቀርበው አይነት ወረቀት ነው የጻፍነው። ከዶክተር ደብረ ወርቅ ዘውዴ ጋር ውይይታችን በሌላ ዝግጅት ይቀጥላል። ሙሉውን ቃለምልልሳችንን ከዌብሳይታችንና ከማኅበራዊ ገጾቻችን ያዳምጡ። አሁን ወደ ተከታዩ ዝግጅት ላሻግራችሁ። የበረሃ አንበጣን ፈጥኖ መቆጣጠር ለምን አዳገተ? በአምስት ክልሎች ውስጥና በድሬዳዋ የገጠር ቀበሌዎች የበረሃ አንበጣ የደረሱ ሰብሎችን አጥፍቷል። በሰፊ የግጦሽ መሬት ላይም ጉዳት አድርሷል። መንጋውን እዛ ዓመት ከጀመረ ስምንት ወራት ተቆጥረዋል። በዚህ ጊዜ ደግሞ ከቁጥጥር እየወጣ መሆኑ እየተነገረ ነው። ለመሆኑ የአንበጣ መንጋውን መቆጣጠር ያልተቻለው ለምንድን ነው? ያንበጣውን ወረራ በመከላከልና በመቆጣጠር ላይ ከኢትዮጵያ መንግስት ጋር በቅርበት የሚሰራው የተባበሩት መንግስታት የምግብና የግብርና ድርጅት ኤፍኤኦ የነፍሳትና ተባይ ተመራማሪ የሆኑትን ዶክተር ባየህ ሙላትን ጽዮን ግርማ አነጋግራለች። እነሆ። በጣም አመሰግናለሁ ዶክተር ባየ ሙላት በተባበሩት መንግስታት የምግብና የእርሻ ድርጅት ወይም ፋኦ የነፍሳተ ተባይ ተመራማሪ ኖት። እንግዲህ ዛሬ በደወልኩበት ጉዳይ በቀጥታ ይመለከቶታል እና ሰሞኑን እንደምናየው የበረሃ አንበጣ መንጋ በኢትዮጵያ የተለያዩ አካባቢዎች በአስቸጋሪ ሁኔታ ውስጥ እንዳለ እየተነገረ ነውና እንደው በእናንተ በኩል አጠቃላይ ግምገማው ምን ይመስላል? ትንሽ ባክግራውንድ ልስጥሽ እና አንበጣ ስናሰላው ባይብሊካል ቴስት ነው። ከድሮ ዘመን ከመጽሐፍ ቅዱሶች ታሪክ ያለው ተባይ ነው እና ይሄ ተባይ ከዛ ዘመን ጀምሮ እስከ ዛሬ ሰውን ቻሌንጅ እያደረገ ያለ ተባይ ነው እና በብዙ አመታት ብዙ ብዙ ጊዜ ታሪክ ነው የተጻፉ ያልተጻፉ ረሀብ ድረስ እስከ ማምጣት የሚደርስ አደገኛ ተባይ እና ሰው በዚህ መሀል ላይ እንግዲህ የኮንትሮል ለማድረግ የሚሰሩ ስራዎች እንጂ በቃ በጣም ዘላቂ የሆነ እሱን የማሸነፍ የሚያስብ ነገር አልተፈጠረም። ይሄ ነው እንግዲህ ባክግራውንዱ። ዲስ ግራውንድ ተባዩ ስርጭት ስናይ እንግዲህ ከፓኪስታን ህንድ ጀምረው እስከ ኒጀር ማሊን አልፎ እስከ ሞሪታኒያና እስከ ሳራ አረብ ሪፐብሊክ እስከዚያ ድረስ ባለው ኮንቲነም ውስጥ ነው እንግዲህ ሙቭ የሚያደርገው እና አሁን ወደ እኛ ሀገር ከዛ ከኤዥያ ኢንዶ ፓኪስታን አካባቢ የነበረው ችግር ሬሲድ እያደረገ ወደዚህ ሲመጣ ከጀሩ የመን ላይ ነበር። ከየመን ወደ ወደኛ ነው መምታት የጀመረው። ስለዚህ አሁን ከየመን መምታቱ ብቻ አይደለም። ቁልፉ ነገር አሁን ከገባ በኋላ ምን ያህሉን እኛ ተቆጣጠር ነው የሚለው ነው። እስካሁን ከአንድ ነጥብ ስድስት ሚሊዮን ሄክታር በላይ ሰርቬይ ተሰርቷል። እዚህ ሀገር ከአንበጣው ኦልሞስት ወደ ስድስት መቶ ሺህ ሄክታር ላይ ተገኝቷል ቁጥጥር ተደርጓል እና አሁን ኢትዮጵያ የነበራት ኤፍርት የሚቻለው ሁሉ ሄዳለች። ችግር የሚፈልገውን ያህል እንደዚህ አብሰርድ ሲከሰት ከፍተኛ ወረሽ ሲከሰት ያለን መቋቋም የሚያስችል ስርዓት አልተገነባም ሀገራችን ውስጥ። ከኛ አልፎ የአንበጣ መከላከያ ድርጅት ቤርስ የሚባላል የምስራቅ አፍሪካ ሀገራት የቀደሙ አባቶቻችን የአደራጁት ድርጅት ችግሩን ሴንስ አድርገው ያደራጁት ድርጅት በሚገባው የሚያስፈልገውን ያህል ቁመና እንዲኖረው ተደርጎ አልተደገፈምና አልተደራጀም። ስለዚህ እንደዚህ አይነት ከፍተኛ የሆነ ወረርሽኝ ሲመጣ ኮክ ለማድረግ አገራትን እኛን ጨምሮ ሪጅኑ የአንበጣ መከላከያ ድርጅትን መቋቋም አልቻለም። ይሄ ነው ግልጽ እና ቁመናችን ነው። እንደዚህ የሚመጥን ቁመና አየለም። በዛ ነው ከእኛ አልፎ አለም አቀፍ ኮሚኒቲውም እንዲዙ እንዲያደርግ ብዙ ሪሶርስ ሞቢላይዝ ተደርጎ በሁለት ሺ አስራ ዘጠኝ ሐምሌ ነሐሴ የነበረው ሲቹዌሽን እና አሁን ያለንበት ቁመናችን የተሻለ ነበረ፣ ግን ስቲል ከመታው ችግር ጋር የሚመትል ዝግጁነት አልነበረ። እንግዲህ አሁን እንደሚታየው በጣም ከፍተኛ እንደሆነ የምንረዳው ና የምናየው የተነሳባቸው አካባቢዎች አርሶ አደሮቹን ና አርብቶ አደሮቹ የተጋፈጡትን ችግር በምናይበት ጊዜ ነው። ና ይሄ ከሌላው ጊዜ በተለየ እንደ መጀመሪያ ላይ እንደነገሩን የቀደመ ታሪኩን የጀርባ ታሪኩን ያንበጣውን እንደነገሩን በመጽሐፍ ቅዱስ ጭምር ያለና በጣም ረዘም ያለ ታሪክ ያለው እንደሆነ ነው። ግን አሁን የተለየ ያደረገው ነገር አለ። ከየት አካባቢ ነው እንደዚህ መንጋው ተነስቶ መቆጣጠር እስከሚያስችል ድረስ የሆነው? የተለየ ምክንያት አለው። የዘንድሮው የተለየ ምክንያት አለው። ባለፈው አመት ከሁለት ሺህ አስራ ዘጠኝ ጀምሮ እስካሁን ብዙ ዝናብ የማያገኝ የኛ በረሃማ አካባቢዎች በሙሉ ዝናብ አግኝተዋል። አንበጣ ደግሞ ከዛ ልቅብን እንደነገርኩሽ ከኢንዶ ፓኪስታን ጀምሮ እስከ ኢቭን ስፔን ፖርቱጋል ድረስ የሚደርስ የተመቻቸ ቦታ አለው። እርጥበት ሲኖር ግሪን ነገር ሲኖር እና አሁን እዚህ የሚያገር ውስጥ ያ ሁኔታ በተለይ አፋር በጣም የተመቻቸ ኦጋዴን ክሌም በጣም የተመቻቸ ሁኔታ ነው ነበረው ለአንበጣ መራባት። ይሄን ሁኔታ እንግዲህ ከዛ የሚያልፎ የመንም እንደዚሁ ነው። የሳውድ አረቢያም ስቱዌሽን እንደዚሁ ነው። ሌሎችም እስከዛ ድረስ የተመቻቸ ሁኔታ ስለነበረ በቢሊዮን ነው የተራባው። እንዲህ በትንሽ ቁጥር ያለ ያ ደግሞ ወደ ወደኛ የመጣው የሚመጣው ሊራባ ነው የሚመጣው። ሊራባ ነው ከሀገር ሀገር የሚሄደው ራብቶ እዛው እንደገና በዝቶ እንደገና ሊራባ ወደ ሌላ ሀገር ነው የሚሄደው። በዚህ መሀል ላይ ነው እንግዲህ አሁን ወደ ወደኛ ሀገር የመጣው የመን በኩል የተሻገሩት አፋር ውስጥ በጣም የተመቻቸ ቦታ ግን የምናውቃቸው ሀያ ሁለት ወረዳዎች ላይ ነበረ ቅኝት ሰርቬይ የሚደረገው። አሁን ግን ኦልሞስት ሰላሳ ስድስት ወረዳዎች ነው ያሉ። በሰላሳ ሁለት ወረዳዎች ውስጥ የመራቢያ ቦታ ማግኘት ችሏል። በተለወጠ የአየር ሁኔታ ማለት ብዙ ቦታ እንቁላል የተጣለበት ቦታ ነበረ። ግማሹ አክሰሰብል ነው። አክሰሰብል የሆነውን ማየት እና ማግኘት ተችሏል። ሌላው ደግሞ ቶታሊ ኢንአክሰሰብል የሆኑ አካባቢዎች ይላሉ እና እነዚያ ጂኦግራፊካል ባሪየርስ ያሉባቸው አካባቢዎች ላይ ምንም ነገር ማድረግ አልተቻለም። ሞኒተርም አታደርግም። በቴክኖሎጂም አልተዘጋጀም። ላይክ ሀድሀድ ድሮንስ፣ ለዚህ የሚመጥኑ ድሮኖች ያንን ማድረግ እንችል ነበር። ድሮኖቹ ግን ገና ቴክኖሎጂውን አንበጣ ሰርቪን ብዙም ያደገ አይደለም። ገና አሁን ነው አንዳንድ ነገሮች ሰርፌስ እያደረጉ እየመጡ ያለ እና ገና ለሙከራ የሚሆነ እንጂ አሰጭ የሄደ እና እንደዚሳ ኢናርሰስ እንግዲን አካባቢዎችን ቅኝት ለማድረግ የሚያስችል ሁኔታ በጣም ለወረርሽኝ የበቃው ከነዚ አካባቢዎች የወጣና ከአቅማችን በላይ የሆነ ደግሞ እንቁላል የተጠመባቸው አካባቢዎች አሉ። ይህም ነው የምረዳው። ይህ ምንድነው አንበጣ ወረርሽኝ ደረጃ ደረጃ አለው። እና ይህ የመጨረሻው አብሰርጅ የሚባለው ደረጃ ነው እየተከሰተው እና ያ ስርአቱ አለ። ከሁለት ሺህ አስራ ዘጠኝ ጀምሮ ለሶስት አመት እንደዚህ ችግሩ ሳይክሊክ ሆኖ ሊቀጥል ይችላል የሚል ፍራቻ ነው። አሁንም በዛ ፍራቻ ውስጥ ያለ ነው። ከዚህ በላይ መዘጋጀት ያቅብል ሰዎች አድርገናል። ይህም ነው እና የተለየ አመት ነው። ግን እንደዚህ አይነት ክስተት በብዙ ጊዜ ሀገሮች ተከስቶ ያለ ነው። በታሪክ ነው የተመዘገበ በቅርብ ውርቀ አመታት በፊት የተደረገ ላይ ሀያ አምስት አመት በፊት እንደዚህ ሲትዌሽን ነበረ። ከሰባ ከሰባ አምስት ዓመት በፊት በኤርትራና ትግራይ አካባቢ እንደዚሁም አፋር አካባቢ ሙሉ በሙሉ ግሪን የተባለ ነገር አልፍቶ ቶታል ክራይሲስ እና ረሀብ የፈጠረበት ሲትዌሽን ነበር እና ያ ሴናሪዮ አልተከሰተም። ግን ይሄ አብሰርድ አሁን ያለው እንደዚህ አይነት ክሰት ሊያመጣ የሚችሉ የነበረው ስለዚህ አሁንም ቢሆን ይሄ ነገር በጣም ፕት የሚፈልግ ነው። ግን አሁን ያው ደግሞ ኮኢንሲደንታሊ ደግሞ አውሮፕላኖችን ሉዝ ያደረጉ ሁለት ክራሽ አደረጉ፣ አንዱ ፌል አደረገ እና ይህም ኦፖርቹኒቲ ፈጥሯል። በኢኮሎጂካል ሲቹዌሽን በጣም የተመቻቸ ስለነበረ ነው ለአንበጣ መራባት በዚህ አመት እንደዚህ እየገነነ ይመጣዋል። ባለፈው አመት በሁለት ሺ የመጀመሪያ አካባቢ ይሄ ሳይክሎን የአሜሪካን ሀገር ሚያስቸግረው። እዚህ ኢንዲያን ኦሽን ላይ ተከስቶ እስከ ምስራቅ አፍሪካ ይመታበት እና ያ የነበረውን አጠቃላይ የወዘር ሲትዌሽን እየቀየረበት ሁኔታ አለ እና በዚህ ማዕበል ባህር ማዕበል ሲኖር ከፍተኛ ማዕበል ውሃ የሚያስነሳ አካባቢዎቹ የተሻለ እርጥበት ያገኛሉ። ያ የተመቻቸው ሁኔታ እየፈጠረ እና ዚስ ላስት ይር የተለዩ ናቸው። ለዛ እጅግ በጣም የተመቸው ሁኔታ ነው የነበረ። ለዚያ ምን አንበጣ በጣም ፕሮሊፊክ በሆኑ መልኩ መራባት ይቻላል እና የተለየ አመት ሺ አስራ አራት ችግሩ ነበረ። ሁለት ሺ አስራ አራት የነበረውን ችግር ለመወጣት የአንበጣ መከላከያ ድርጅት ቁመና በቂ ነበር። ሌላ ምንም በኤክስትራ የሆነ ነገር አላስፈልግም። ዘውንዲቲ ሳትላዮቹ ላይ መርጫ መሳሪያ ምናምን እንደዚህ አይነት ነገሮች ከገበሬዎች የማድረስ ካልሆነ በስተቀር እንደዚህ አልነበረም ይሄ ግን እስ ኤክስትራኦርዲነር ቅድምም ሲጠቅሱ የአንበጣ መከላከያ ድርጅት ቁመናው ይህንን ለመከላከል የሚያስችል አይደለም የሚል ነገር አንስተው ነበር ና ይሄ ነገር በኢትዮጵያ ብቻ ሳይሆን አንበጣ መንጋው የተከሰተባቸው አካባቢዎች በአጠቃላይ አገራቱ በቅንጅት መስራት ነበረባቸው ወይ ና ይሄ ከነበረባቸው ቅድመ ቅድመ ዝግጅቱና ጥንቃቄው ምን መሆን ነበረበት? እንግዲህ አሁን ፋኦ በዓለም አቀፍ ደረጃ የግኝት መረጃዎች እያጠናከረ ሊከሰት የሚችለውን አጠቃላይ ሁኔታ፣ ቅድመ ማስጠንቀቂያዎች ይሰጣል። በፋኦ ስር ኮሚሽኖች አሉ ለዌስት ኢንዲያ የተዘጋጁ ለመካከለኛው ምስራቅ እና ለምስራቅ አፍሪካ የተዘጋጁ ለዌስት አፍሪካ የተዘጋጁ ኮሚሽኖች አሉ። ከነዚህ በተጨማሪ ደግሞ አገራት ላይክ አሁን የምስራቅ አፍሪካ አንበጣ መከላከያ ድርጅት ኢትዮጵያን ጨምሮ ኤርትራን፣ ሶማሌን፣ ጅቡቲና ኬንያ፣ ኡጋንዳ፣ ሩዋንዳ፣ ቡሩንዲ፣ ደቡብ ሱዳን፣ ሰሜን ሱዳን እነዚህም ጨምሮ አቶ ታንዛኒያንም ይጨምራል። እነዚህ ሀገራት እንግዲህ ቀደም ብለው አባቶቻችን ያቋቋሙት ተቋም ነው። የአንበጣ ሲግኒፊካንስ አይቆይ ግን እንዲሁ ኮርስ ተቋሙ የሚገባውን ያህል አላደገም። ሀገራቱ የሚጠበቅባቸውን ያህል ኮንትሪቢዩት አላደረጉም። አሁን ለምሳሌ አውሮፕላኖቹን ብትወስ የሁለተኛው ዓለም ጦርነት አውሮፕላኖች ናቸው። ዛሬ ጀት ፊውል የሚባሉ የሚጠቀሙ አውሮፕላኖች በትንሽ ወጪ ብዙ ዲስታንስ ሚሄድ ይችላሉ። እነዚህ ግን በጣም ኤክስፔንሲቭ ነው። ኦፕሬት ማድረግ ራሱ ፍሊቱ ራሱ አልተቀየረም። የአውሮፕላኑ ፍሊት ማለት ነው እና ይህም አንድ ትልቅ ነገር ነው። ቪቨር የሚባሉ በጣም የቆዩ አውሮፕላኖች ናቸው። የሁለተኛ ለምጠሩ በቃ ፍሊት ነው።

ፍሬ ይሰራሉ። እንደዚህ ነው እና ይሄ ጥሩ ነው። ሲስተሙ ጥሩ ነበር፣ ግን ሀገራት ብዙ ኮርዲኔትድ አይደሉም። አሁን የመን ሲትዌሽኑ ትረጃለች። ሱማሌን ደሴ ምስሪ ያለ እና አሁን እዛ አካባቢ ያሉ የቁጥጥር ስራዎች በጣም ብዙ ጥሩ ስላልሆኑ ተጠቂ የሆነች ኢትዮጵያ ነች። ግሪን ያለውም ኢትዮጵያ ውስጥ ነው እና የሚመጡት ሆ ኢትዮጵያ እና እንደዚህ ከፍተኛ የሆነ የመራባት እድል አግኝቶ ሲራባ አንበጣው ምስራት አፍሪካ ውስጥ አንድ ቁጥር ተጠቂ ኢትዮጵያ ነች። አጠቃላይ ከተረጨው መሬት ብዙ መሬት ኢትዮጵያ ውስጥ ነው። ኦልሞስት ስድስት መቶ ሺህ ሄክታር ደርሷል ይረጨ ነው። የሌላ ሀገራት ከመቶ ሺህ ሄክታር በታች ነው። እና ይሄም ያሳያል አሁን የችግሩ ግዝፈትና አንተኮዛፍ ደግሞ የሚያስፈልገው ዝግጁነት። ሀገራቶቹ ካልተቀናጁ አሁን በተሻለ ካልተቀናጁ ይህንን ወረርሽኝ ተባል ያው ይቀጥላል። በአሁኑ ሰዓት ኢትዮጵያ ውስጥ በጣም በከፍተኛ ሁኔታ ጉዳት የደረሰባቸው አካባቢዎች የአርሶ አደሮችም የአርብቶ አደሮችም መሬት የት አካባቢ ነው ከፍተኛ የሆነ ጉዳት አለው የሚባለው? አሁን አንድ ነገር ምንድን ነው ይሄ ግሪም ሲሆን የእንስሳት መሞ በበቂ የበቀለ አይነት ተደርጎ የሚታሰብ ሁኔታ አለ። አንበጣው የሚበላቸውን እጽዋቶች በትክክል ፍየሎች የሚበሉትን ግመሎች የሚበሉትን ከብቶች በጎች የሚበሉትን ነው የሚበላው። ከዛ ያለፈው የሚበላቸው እጽዋቶች አሉ። ያንን በደንብ በቃ በደንብ ዶኪመንት የሆነ መረጃ ብዙም የተጠናቀረ ባይኖር እንደዚህ ሁሉ ነው የሚበላው። እና ፓስቶራሊስት ኤሪያ ውስጥ አሁን ፓፋ ለፍየል ና ለግመል የሚሆነ ሊትራሊ በልቶ ጨርሶታል። ጥሩ ጥሩዎቹን እነሱ የሚመርጧቸውም አለ ለከብቶች ና ለበጎች የሚሆን ሳርም የበቀለ ማለት ሳሩን ብዙ አላጠፋው እና ግራር አሁን በጣም በጣም በጣም ጣም ግመሎች ፍየሉ ሲል እሱ አሁን በጣም ነው ተጎዳ። ሰምቲን ሀዚ አፕል ሶማሌ ሪጅን ውስጥ አሁን ደግሞ ምስራቅ አማራ፣ ምስራቅ ኦሮሚያ የነበረ ሶርገም የበቀለ ሶርገም ማሽላ በጣም በጣም በጣም የሚያምር ነው። ሁኔታው አየር ንብረቱ በጣም ጥሩ የተመቻቸ ስለነበር ማለት ነው። እና እስከ ትግራይ ድረስ በዛ ስትሬት ምስራቅ ትግራይ ጀምሮ እስከ ምስራቅ ሶማሌ ሪጅን ድረስ ያለው አካባቢ በሙሉ ማሽላ በጣም ክፍል ያደረገ ጎንጨል እና ኤክሰፕሽናል። ይሄ ነው ይሄ ነው የሚባል የለውም። እነሱ በተመቸው ኢንቫይሮንመንት ውስጥ ያሉ በሙሉ ፈጠቂዎች ሆነዋል። እና ይህ ሲስተማቲክ የሆነ ይፈልጋል

ይሄ ጉዳት ዝም ብሎ አንበጣ ሰብሎቹን የደረሱትን ሰብሎች በላ ወይም የግጦሽ መሬት በላ ብቻ ተብሎ የሚታለፍ አይደለም፣ ጉዳቱ ከፍተኛ ነው የሚል ነገር አስቀምጠው ነበር በአርሶ አደሮቹ ሕይወት ላይ የሚያመጣው። አሁን ደግሞ ከዛ እየጨመረ መጥቷል፣ እና ይሄ ነገር ረሃብ የማስከተሉ የምግብ እጥረት የማስከተሉ ነገር አሁን በምን መጠን ነው ያለው? ጥሩ አይደለም። ጉዳት አለ። ካለፈው ከነገርኩሽ ጉዳቱ በፓስቶራሊስቶች ብቻም አይደለም፣ በሰብል በሚያለት በሁሉም ነው እና በእነሱ ላይ ህይወታቸውን የሚያስቀጥሉበት እንደ ሪሶርሳቸውን ነው የጎዳባቸው። ስለዚህ ይሄ በጣም ሲሪየስ ነው። በጣም ከፍተኛ የሆነ ያላፉን አሰሳ ያስፈልጋል። ዶኪመንት ማድረግ ያስፈልጋል። የተጎዱ ገበሬዎች ቶሎ ሳፖርት የሚያገኝበት ሁኔታ መፈጠር አለበት እና በጣም ሰፊ ኤሪያ ነው ይህ አሁን እያወራ ያለበት እና አሁን ትልቁ ስራ መስራት ያለብን ወደ ኡጋዴን ደግሞ እንዳይሄድ ወደ ደቡብ ኦሮሚያ እንዳይሄድ ወደ ደቡብ ህዝቦች እንዳይሄድ የሚያደርገውን ስራ ነው። አሁን በጣም በብል አድርገን እፎስታችን ያለነ ሁሉ ሪሶርስ ሞቢላይዝ ያርገን መስራት ያለብን አሁን በዚህ እየተሰራ ነው። ሀውም እየሰራ ነው። የኢትዮጵያ ደቡብመንት እየሰራ ነው። ሌሎች ፓርትነሮችም እንጅ እያደረግ እና አሁን ባለ በምስራቅ ኢትዮጵያ ብዙዎቹ ቦታዎች ላይ የሰብል ጉዳት ያለ የፓስቸራል ሄሪያ በጣም በጣም ለአንዳንድ እንስሶች የሌለ አይነት ነው። መለካ በጣም ለውሱ ክባል ነው። ስለዚህ ኮንስኮንሱ ዳል እና አሁን አሁን እንደገለጹልኝ እንግዲህ አስቸጋሪ ካደረጋቸው ምክንያቶች አንዱ የሀገራት ከቅንጅቱን በላይ የመከላከል አቅማቸው የመከላከል መጠኑ አሁን ላለው የሚመጠን እንዳልሆነ ጠቁመዋልና ከዛ በተጨማሪ ደግሞ አሁን ሲያነሱ ደግሞ የችግሩ ስፋት ከፍተኛ መሆን ከዚህ በኋላ እንዳይሰፋ ደግሞ ትልቅ ስራ እንደሚጠይቅ ገልጸዋል። ስለዚህ ይህንን ሁለቱን ለማስታረቅ ምን አይነት ርብርብ ቢደረግ ነው መከላከል የሚቻል? አለው ምንድን ነው የሚያስፈልገው? የርጭት አውሮፕላኖች እንዲሁ ደግሞ በመሬት ላይ በመኪና የሚከመዱ መርጫዎች አሉ። በጣም ውጤታማ መርጫዎች ናቸው። እነሱ ብዙ ቦታ ምግዳ ትችላሉ መኪኖቹ። እና በጀርባ የሚታገኙ በሞተር የሚሰሩ መርጫዎች አሉ እና የሰው መከላከያ ትጥቆችን በሰፊው ማቅረብ እንደዚህ ሞቢላይዜሽን አሁን የአውሮፕላን ብዙ ሰ እየተሰራ ያለ ሆፕሊ የተወሰኑ አውሮፕላኖች እና ሄሊኮፕተሮች በመንግስትም ፋኦም ይቀርባሉ። የእነዚህ በህግ በመኪና የሚጠመዱ ምርጫዎች እና በሰው ጀርባ ተይዞ ሞተር ያላቸው ምርጫዎች ደግሞ ተጨማሪ መቅረብ እንዳለበት ሞቢላይዝ ማድረግ የሚቻለው ሁሉ ሞቢላይዝ ማድረግ ያስፈልጋሉ። ከእዚያ በላይ ግን ያው ሶፍትዌሩ ነው ዋና የሰው ሀይሉን በደንብ ማጠናቀር ይፈልግ አጠንክሮ አልጀምስቶ እንዲሰራ ማድረግ ፕሮቴክት ማድረግ ፋሲልቴት ማድረግ ይፈልጋል። ይሄ በጣም ኢምፖርታንት። እስቲ እንደው ምናልባት እርስዎ ጉዳዩንም በቅርብ ስለሚያውቁት ምናልባት ይህንን ቃለ ምልልስ የሚያዳምጥም ሰው እያንዳንዱ ሰው በየቦታው ምን ይሆን ኃላፊነቴ ብሎ ሊጠይቅ ይችላልና ከህብረተሰቡም ከመንግስትም ከክልሎችና ከፌዴራል መንግስትም በቅንጅት ማድረግ የሚገባው የሚጠበቅ ነገር አለ። ይሄ ቢደረግ ይሄንን ማዳን ይቻላል የሚሉት ነገር አለ። አዎ፣ አሁን ቅድም የጠየቅሽኝ ይሄ ኮኦርዲኔሽን ያልሽው ይሄ በቅንጅት መስራት ብልሽ ያልሽው ጥያቄ ለሀገራት ነበራቸው። የአገራት መቀናጀት ከፍተኛ ውጤታ ያመጣት። ሀገር ውስጥ ያለው ደግሞ መቀናጀታችን ከዛ እጥፍ ድርም መሆን መቻል አለበት። የኔ የገሌ የእንትና የእንትና የሚባል ነገር አይደለም። ፖለቲካል ባንዴን የሚ የሚገድበ አይነት ተማ አይደለም። በጣም ብዙ መጓዝ የሚችል ብዙ አካባቢ ሊያካልል የሚችል አጎራባች ሲሆኑ ወረዳዎች፣ ቀበሌዎች፣ ምኖች እየተሳሰቡ እየተነጋገሩ እየተደጋገፉ መረጃ እየተለዋወጡ ለመንግስትም መረጃ በአግባቡ እያቀረብን ከሄድን እንወጣዋለን። የመረጃ አቅርቦት በጣም ወሳኝ ነው። ይሄ ደግሞ የሚሆነው ሁሉም በችግር ውስጥ ያሉ አካባቢዎች ጠቅላላ ሊገርብምስ ወደ ፖለቲካል ባውንደሪ በደንብ በጋራ ተደራጅቶ ተጠናክሮ መረጃ እየተለዋሉ ሲሄዱ እንወጠዋለን ብዬ ነ። በጣም አመሰግናለው። እግዚአብሔር ስጥልኝ። በተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ የነፍሳትና ተባይ ተመራማሪ ዶክተር ባየህ ሙላት ለሰጡን አጠር ያለ ማብራሪያ እናመሰግናለን። አመሰግናለሁ ዶክተር ባየህን ሰላም ሲሆነ ይቀጥላል ዝግጅታችን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አሁን ወደ ተከታዩ ዝግጅት እንሸጋገር። ራዕይ ለኢትዮጵያ ቪዥን ኢትዮጵያ ይባላል በእንግሊዝኛ መጠሪያው። ዘጠነኛ ዓመታዊ ጉባኤውን ለሰባት ተከታታይ ቅዳሜዎች በኢንተርኔት አካሂደው ባለፈው ሳምንት ቅዳሜ አጠናቋል። የራእይ ለኢትዮጵያ የዚህ ጉባኤ ርዕስ የጭካኔ ወንጀሎችና የግጭት በኋላ ምርጫ በኢትዮጵያ የሚል ነበር። ጉባኤው በሀገሪቱ የመጣኔ ሀብት የፖለቲካና ማኅበራዊ ሕይወት ዕድሎች፣ ፈተናዎች፣ ስጋቶችና አማራጮች ላይ ጥናታዊ ጽሑፎች በባለሙያዎችና በምሁራን ቀርበውበታል፣ ውይይቶች ተካሂደውበታል። ኢትዮጵያ ውስጥ እየተስተዋሉ ካሉ ግጭቶች፣ የጭካኔ አድራጎቶችና ዝርና ሃይማኖትን የለዩ ቅስቀሳዎች እስከ ምርጫ የፍትሕ ሥርዓትና ሌሎችም ተቋማት አቋም ከሥነ ሕዝብ እስከ ጤና ከምጣኔ ሀብቱ መዋቅር እስከ ሕዳሴ ግድብ ቴክኖሎጂ ኮቪድ-19 ያሉና ሌሎችም የሀገሪቱ ሁለንተና በዝርዝር ያለ ገደብ ተንሸራሽመውበታል። በኢሊኖይ የሃርፐር ኮሌጁ የኢኮኖሚክስ ዲፓርትመንት ሊቀመንበር ፕሮፌሰር ጌታቸው በጋሻው የቪዥን ኢትዮጵያን ፕሬዚደንት ናቸው። ስለ ጉባኤያቸው መብራሪያ ሰጥተውኛል። ደስ ብሎናል። ለአገር ለሕዝብ ሊጠቅሙ የሚችሉ ሀሳቦች የተዘረጉበት ስራ ነው። እናው በዚህ አጋጣሚ እኛ እናስተባብረው እንጂ የቪዥን ኢትዮጵያ ቦርድ አባላት ያስተባብሩት እንጂ ጥናቱን አድርገው ላቀረቡት የኢትዮጵያ ምሁራን አራት የውጭ ሀገር ሰዎችን ጨምሮ ሀያ ስምንት ምሁራን ላደረጓቸው ስራዎች እጅግ እጅግ ምስጋናችንን አቅርበንላቸዋለን። እናከብራቸዋለን። እና በቋሚነት ለረጅም ጊዜ ሊያገለግሉ የሚችሉ ስራዎችን ነው የሰሩት። አኩርተውናል በጣም ከዛ በተረፈ ደግሞ በኮቪድ-19 ምክንያት ሁሉም ነገር አሁን ወደ ኢንተርኔት ዞሯል። የእናንተም ጉባኤ በዚሁ ሁኔታ ነው የተዘጋጀውና ከዝግጅታችሁ እስቲ ልነሳና፣ ፕሮፌሰር ጌታቸው በጠበቃችሁት ሁኔታ ነው የተካሄደው? ስጋት አልነበረባችሁም እንዲህ አይነት በአይነቱ የመጀመሪያ የሆነ የኢንተርኔት ላይ ጉባኤ ስታካሄዱ ላለፉት ስምንት ጉባኤዎች የተካሄዱት በአካል ነበረና እንደው ይሄ ጥሩ ነጥብ ነው። የሚገርም ነው። የመጀመሪያ ሙከራ ምናልባት ለወደፊትም በዚሁ መልክ ብቻ ነው መካሄድ ያለበት ወደሚለው ነው እየወሰደን ግጣቶ ሰለሞን እንደጠቀስከው ይሄን ጉባኤ መጀመሪያ መጋቢት ላይ ነው እንግዲህ ይመስለኛል ማርች በዚህ ሀገር ለማድረግ አስበት አስራ ሁለት እንደነበረ አስታውሳለሁ ፕሮግራም ሁለት እና በአካል ዋሽንግተን ዲሲ ባለው የኢትዮጵያ ኤምባሲ ውስጥ ለማካሄድ ነበረ። ኤምባሲውን የስብሰባ አዳራሹን ፈቅዶ ግን የተፈጠረው እንግዲህ የዚህ የወረርሽኙ የኮቪድ አስራ ዘጠኝ አላስችል አስደረግ ስለነበረ ከዛም ጋር ተያይዞ ብዙ መሸበርና መጨነቅ በዙ ማል ስለነበረ ለጊዜው አስተላልፎ አለን እና ቪዥን ኢትዮጵያ ራይ ለኢትዮጵያ ሁሉ ጊዜ በአገር ውስጥ ያሉ ችግሮችና ዋና ዋና ነጥቦች የአገር ጉዳይ ላይ በሆኑት ላይ ኮንፍረንስ የሚያካሄደውና እስከ መቼ እናስተላልፈው እያለ እየቆየን በሄድን ቁጥር ደግሞ ሀገራችን ውስጥ የሚነሱ ችግሮች እየከፉ እየባሱ ሲመጡ፣ አይ እንዴት እናድርግ? ይሄን ነገር ዝም ብለን ቁጭ ብለን ኮቪድ አለ ብለን እንጠብቅ ብለን ተመካከልንና፣ የቦርድ አባላት ወሰንን። አይ ቨርቹዋል እንግዲህ እንደተባለው በዚሁ በኢንተርኔት ብናደርግና ድምፆች እንዲሰሙ ሀሳቦች እንዲወጡ እናድርግ ብለን ተስማማን እና ብዙ ምርጫዎችን ተመለከትን እና በአባይ ሚዲያ በኩል በተከታታይ ለማድረግ ተስማማ እና በዚህ አጋጣሚ አባይ ሚዲያንም ይህንን ስላስቻሉ እጅግ እጅግ እናመሰግናለን። ያገኘነው ያየነው ነገር ድሮ በአካል ከምናደርገው እየበለጠ የኢትዮጵያን ሕዝብ ለመድረስ የሚቻለው እንደውም በዚህ በቨርቹዋል መንገድ መሆኑ ነው። ለስብሰባ አዳራሽ ገንዘብ እያወጡ በሰዓት እየተጣበቡ ከማድረግ እንደውም በተዝናና መንገድ እና ሰው በየቤቱ ቁጭ ብሎ የፈለገውን ያህል እየተመለከተ ከዛ አቁሞ ሌላ ጊዜ ደግሞ በዩቲዩብ ላይም ስላለ እንደገና ካቁመበት ጀምሮ ለማየት እንዲችል የሚያስችል ጥሩ የስብሰባ የመገናኛ ዘዴ የሆነን አገኘ ነውና ድሮ በአካል ከምናደርገው ስብሰባ በበለጠ ብዙ የኢትዮጵያ ሕዝብ ኢትዮጵያ ውስጥ አገር ቤት ጨምሮ ማለት ነው ለማየት እድል አግኝተዋል። በፌስቡክ እና በዩቲዩብ እና ምናልባት የወደፊት ፕሮግራሞቻችን ሁሉ በእንደዚህ አይነት መንገድ ሳይሆኑ አይቀሩም። እንግዲህ የቪዥን ኢትዮጵያ ቦርድ ገና ተሰብስቦ አልወሰነም ግን እንደዚህ የሚወስን ይመስለኛል። ለወደፊቱ ዘጠነኛው ስብሰባችሁ ከተጀመረ በኋላ አለፍ አለፍ እያልን እኛም ለህዝብ ለማቅረብ ሂደታችሁን እየተነጋገራችሁባቸው ያሉ ነጥቦችንና የስብሰባችሁን አካሄድ ሞክረን ነበረ። በተለያዩ ሪፖርቶች እንግዲህ ተጠናቆ ባለፈው ሳምንት ተዘግቷል። ለሰባት ቅዳሜዎች ያደረጋችሁት ስብሰባ እና ይሄስ፣ እየዘለላችሁ ሳምንት እየቆያችሁ የማድረጋችሁ ነገር መረባበሽ አልፈጠረባችሁም? የፕሮግራሞች መናጋት አልፈጠረባችሁም? በዛ ረገድ ምንም ችግር አልገጠመንም። በደንብ አስበንበት ቀኖቹን ወስነን ቅዳሜ ቅዳሜዎች እስከ አራት ሰዓት ለሚሆን ጊዜ ለማድረግ በእያንዳንዱ ቅዳሜ አራት አቅራቢዎችን አድርገን ሀያ ሀያ አምስት ደቂቃ እየተናገሩ የተቀሩትን ሰዓቶች ለጥያቄና መልስ በፌስቡክ እና በዙም ገብተው ለሚከታተሉ የጥያቄዎች እድል ሰጥተን ለማድረግ ችለናል። ፕሮግራሙ እንዳልኩኝ ድሮ መጋቢት ላይ የወጣ ሲሆን አንድ ፕሮግራም ብቻ ነው የመፈቻው ኦገስት ሀያ ዘጠኝ ላይ የተደረገው ብቻ ነው። በፈረንጅ ኦገስት ሀያ ዘጠኝ ባ እሱ ብቻ ነው አጀንዳ የተጨመረው ነሐሴ እና ሁሉም ተናጋሪዎች ፕሮግራማቸው መች እንደሆነ ያውቃሉ። ቀደም ብሎ ከመጀመሩ በፊት ማለት ነው። ፕሮግራም በደንብ ስለተያያዘ አባይ ሚዲያም ከኛ ጋር እንግዲህ ተባብሮ ፕሮግራሙ በእንደዚህ አድርጎ እንዲያውም ቀደም አድርጎ የእያንዳንዱ አሁን የሚቀጥለውን ቅዳሜ ካለፈው ቅዳሜ ጀምሮ ማስታወቂያዎች እየተደረጉ የአንድ ሳምንት ማስታወቂያዎች እየተደረጉ ለአድማጭም እንዲያውቁ ተሳታፊዎች ደግሞ ከአንድ ሳምንት በፊት ቀደም ብሎ እየተዘጋጁ የዚህ የስዕሉ ወይም አቀማመጥ መብራት፣ የቪዲዮ ምቾትን ለማስተካከል እየተደረገ ነው እና ደህና ነው እየተካሄደው። በዚህ ላይ ተሳታፊዎች ሙሉ ተባባሪዎች ነበሩ። በተባሉ ቀኖችና ሰዓቶች ጊዜው በቦታው ላይ ይገኛሉ። እኛም ቀደም ማድርገን ነው የምንዘጋጀው። እርግጠኞች ሆነን ነው ፕሮግራሙን የምንከፍተው። በመጨረሻው ቀን ነው አንድ ችግር የደረሰ ያው አዲስ አበባ ከዛ የሚገቡት አንድ ተሳታፊ ብቻ፣ ፕሮፌሰር አለማየሁ ገዳ በደንብ ተዘጋጅተው ፓወርፖይንት ነው የምንለው የንግግራቸው የጽሁፋቸውን ቢጋር ወይም አውትላይን አይነት ልክ ነው አዎ ስላይዶቹን አድርገውልን፣ ኢንተርኔት ተቋረጠ። ቀያንም ምን ለማድረግ ይቻላል? እና ከኢትዮጵያ የገቡ ብዙ ነበሩ ለማቅረብ ያንን ችግር ለመቋቋም ብለን አባይ ሚዲያ ቢሮ ከስቱዲዮ ሄደው ከዛ እንዲገቡ አደረግን። የፕሮፌሰር አለማየሁ ግን መሰላቸው ከራሳቸው ቢሮ ለማድረግ የተረጋገጠ የኢንተርኔት ችግር አይኖርም በሚል ግምት እሱ ተሞከረ። ያ ብቻ ነው እና ሳያቀርቡ የቀሩ እሳቸው ብቻ ናቸው እንጂ ሌሎች አድርገዋል። በዚህ በውጭ ያሉት ምንም ችግር የለም የኢንተርኔት ችግር የለም። ሀያ አራት ሰዓት ሙሉ እንደዚ አይነት ነገሮችን ለማካሄድ ይቻላል። ፕሮግራማችን ቀደም ተብሎ የተዘረጉ ስለሆነ አቅራቢዎች ጊዜያቸውን ሰዓታቸውን ያውቁ ስለነበረ እንደገና ማስታወሻዎች ይላካሉ። በጣም በቆንጆ ነው። ሁሉም ደስ ብሎት ነው ያደረገው። እየተቃሄ ነው እንግዲህ፣ በቅርጽና በአዘገጃጀት ደረጃ ይህንን ያህል ከተነጋገርን፣ ፕሮፌሰር ጌታቸው ወደ አንዳንድ የጉባኤያችሁ ነጥቦች ዘለግ እንበልና ይሄ ቅዳሜ ነሐሴ ሀያ ሦስት ተጀምሮ ቅዳሜ መስከረም ሰላሳ የተጠናቀቀ ዘጠነኛው ጉባኤያችሁ የተሰየመው የጭካኔ ወንጀሎችና የግጭት በኋላ ምርጫ በኢትዮጵያ በሚል አጠቃላይ ርዕስ ይመስለኛል። ልክ ነኝ? ትክክል። እንዴት መረጣችሁት ይህንን ርዕስ? እንግዲህ እኛ ቪዥን ኢትዮጵያ ከረጅም ጊዜ ጀምሮ ያው ግጭት ኮንፍሊክት፣ እና ሽግግር ትራንዚሽን የሚሉ ዋና ሁለት ርዕሶችን ይዞ በዚህ መሀል የሚገለጡ ነገሮችን እንደ ጉባኤ ፎከስ ወይም ትኩረት እያደረገ ነው ከስምንተኛው በስተቀር የመጀመሪያውን ሰባተኛውንም ወደ አዲስ አበባ ሄደን እዛ ስናደርግ ድረስ በእንደዚህ ዋና ርዕሶች ላይ ነው ስንሰራ የነበረው። ምክንያቱም ሀገሪቱ ውስጥ ችግሮች አሉ። ዋናው ችግር የፖለቲካ ነው። ከዛ ጋር ተያይዞ ያው የኢኮኖሚው የማህበራዊ ብዙ ችግሮች አሉ። እነኚህ ነገሮች ደግሞ ዋናው መገለጫቸው የችግሮቹ ኮንፍሊክት ጸብ፣ ወይም ግጭቶች በሚለው ነው። እንግዲህ እያየ ናቸው እና ከዛ ውጪ ምንም ለማውራት አይቻልም። ሰዎቹ ቢገደሉ አካባቢያዊ መናጋት ቢደርሱ ዋና ምንጫቸው የፖለቲካ ግጭቶቹ ናቸው። የስርዓቱ ሁሉንም በኩል አስተዳድሮ ሁሉም ሰው ተደስቶ የሚኖርበት የተረጋጋ ስርዓት ለመመስረት ባለመቻላቸው ነው። እና በነኚህ ላይ ቀደም ብለን ስንሰራ ቆይተን ዶክተር አብይ መጥተው ሌላ የሽግግር ወይም አው የሽግግር መንግስት እኔ እመራዋለሁ ብሎ ያስኬዱትንም የጀመሩትንም ሲያስኬዱ ግጭቶች አልቀሩ፣ እንደውም በጣም እየሰፉ ነው የሄዱት። በዚህ ላይ ያለን የነኝ ሁሉ ችግሮች ደግሞ ማጠቃላያውን መፍቻ ሊሆን የሚችለው ነገር ምንድን ነው? ህዝብ የሚፈቅደው የሚፈልገው መንግስት መመስረት ነው እና ያ የሚመሰረተው ደግሞ በምርጫ ነው እና ምርጫ ደግሞ ሊደረግ የሚችለው ግጭቶቹ እነ ኮንፍሊክት የምንላቸው ቆመው በሰላማዊ ርዕታዊ በሆነ መንገድ ምርጫዎቹን ለማካሄድ ይቻል ነው ብለን በዶክተር አብይ ስር እነኚህ ሁኔታዎች ይመጣሉ የሚል ግምትና ተስፋ ነበረን። ስለዚህ ነው ድህረ ግጭት ምርጫ የሚለውን ፎከስ ያደረግንበት ትኩረት ያደረግንበት እንግዲህ ለዚህ ነው። እና በዚህ ላይ እንሄድ ግጭቶችም አሁን ወደኋላ ላይ እንዲሁም እኔ አንድ ጊዜ ምን ሁኔታ ላይ እንደሆነ አላውቅም ተናግሬ ያለሁ፣ ድህረ ግጭት ያልነው መጀመሪያ የሰየም ነው ሜይ ቢ ትክክለኛም ላይሆን ይችላል። ችግሩ አልቀረም ር አልቆምም ወይም ያን የሚያስቆም ሁኔታም አልታየም። ድህረ ግጭት የሚለው ትክክለኛ አስተያየም አይደለም እና ያንን ሪቫይዝ ወይም ሳን ከልሰው ነው ዝም ብለን ያሰኬ ነው እና በአስተያየም ትንሽ ግድፈት ይኖረዋል የሚል ሀሳብ ተናግሬ ነበር። ግን እሱ የውይይት ነጥብ ሆኖ ምንም አልተደረገም። ድሮ ባስቀመጥ ነው ነው የቀጠርን ነው። እና በተለይ ከመጋቢት በኋላ ባሉ ሁኔታዎች ደግሞ ግጭቱ መሻሻሉ ይቅርና ምርጫ መምጣቱ ይቅርና ጭራሽ ሀገርን መኖሯን ሊያናጉ ሊያናቡ የሚችሉ የፖለቲካ ክስተቶች ናቸው የመጡት። እና እንግዲህ በዚህ ሁኔታ ምርጫስ እንዴት ለማድረግ ይቻላል? በሚል እንደውም አራተኛው ሴሽን አራተኛው ቅዳሜ በዛ ላይ ብቻ አተኩረን ነው የተደረገው እና አጠቃላይ ገምታችን ከመጀመሪያው ግምታችን እና የመጨረሻው ወይም መሰረታዊው የችግሮቹ መፍቻ ምርጫ ነው የሚለውን አጣጥሞ ለመሄድ ነው እንግዲህ የተሞከረው። ግን የግጭት በኋላ ምርጫ ስትሉ ምን ማለታችሁ ነው? በግጭት ሁኔታዎች ውስጥ ነው የምትታየው። ሀገሪቱ በተለያዩ መንገዶች በክልልና በፌዴራል መንግስት ደረጃ ያሉ ሁኔታዎች አሳሳቢ መሆናቸው እየተነገረ ባለበት ሁኔታ ውስጥ ነው ይሄ ምርጫ እየታሰበ ያለው እና በግጭት ሁኔታ ውስጥ የሚካሄድ ምርጫ ነው ወይስ ከግጭት በኋላ ብላችሁ የምትጠቅሱት፣ ያሰባችሁት ወይስ ያቀረባችሁት ሀሳብ አለ ወይ የሚል ጥያቄ ለማስከተል ነበረ። ትክክለኛ ነው። ጥሩ ነው ሁኔታው። ልክ ይህም ጥያቄ ነው የሚያነሳው። የመጀመሪያው አስተያየታችን ተስፈኞች በመሆን የዶክተር አብይ መንግስት እነኚህን ግጭቶች ይፈታልን እና ሁሉ እንግዲህ ዶክተር አብይ ሲመጡ በጣም የህዝብ ድጋፍ እንዴት እንደነበረ የምታስታውሱ ይመስለኛል። ሰባተኛውንም ስምንተኛውንም የቪዥን ኢትዮጵያ ጉባኤዎችን ስናደርግ የቦታ የአካባቢ ግጭቶች ሁሉ ረገብ ያሉበት ጊዜ እና የቲም ለማ ዶክተር አብይና የአቶ ለማ መገርሳ መሪነት ገና ህዝብ እያጣጣመ የነበረበት ጊዜ ላይ ስለነበረ ተስፈኝነት፣ በጎ ተመልካችነት ነው የተቀረጸው። ያዝ እና ግጭት ቀርቶ መረጋጋት መጥቶ ምርጫ ይደረጋል ከሚል ነው የተነሳ ነው። በዛ ፍላጎት ተውጠን ነው እንጂ ኋላ ሁኔታው ብሶ ብሶ እንዲያውም ድሮ ከነበሩት የባሰ ደረጃ ላይ እንደዚህ ይደርሳል የሚል ግምት አልነበረንም። ፕሮፌሰር ጌታቸው በጋሻው ዘጠነኛ ዓመታዊ ጉባኤውን ያካሄደው የራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ ፕሬዚደንት ናቸው። አመሰግናለሁ። ለዛሬ ሙሉውን ዝግጅታችንን ከዌብሳይታችንና ከማኅበራዊ ገጾቻችን ያገኙ። በሌላ ዝግጅት ለቀሪው ይዣቸውን መለሳለሁ። የተከበራቸው አድማጮች የምሽቱ ሰሞናችን ተጠናቀቀ። በመላ ባልደረቦቻችን ስም የምሰናበታችሁ ያስተናገርኳችሁ ሶሎሞን አባተ ነኝ። እባኮ እባኮ ራስዎን ከኮሮና ቫይረስ ከኮቪድ-19 መጠበቅ መቼም አይዘናሉ። አብራችሁን ስለ ቆያችሁ ከልብ አመሰግናለሁ። ሰላም ጤና ይስጥልኝ።